የማኅበራዊ መገናኛ ዘዴዎች ቅኝት ኢትዮጵያውያን የአዲሱን ዓመት ሁለተኛ ሳምንት የጀመሩት በመርዶ ነው። ሳምንቱ በርካታ ወገኖቻቸው ዳግም ባሰቃቂ ሁኔታ መገደላቸውን የሰሙበት ነበር። ለወትሮ እንዲህ አሳዛኝ ክስተት ሲሰማ በውኑ ጥቁር ተለብሶ ፍራሽ ተነጥፎ ሐዘን እንደሚቀመጡት በማኅበራዊ ድረገጾችም ተመሳሳይ አካሄዶች ይስተዋሉ ነበር ፕሮፋይል ፒክቸሮች ይቀየራሉ የብዙዎች የፌስቡክና የትዊተር ግድግዳ በሻማ በጥቁር ምስልና በሟቾች ፎቶዎች ይሞላል። እስከ መቼ በዚህ አይነት ሁኔታ እንደሚቀጠል የሚጠይቀው ይበዛል። ጥቂቶች የመሰላቸውን መፍትሄ ያሉትን ጽፈው ያስነብባሉ። አዲስ አበባ አጠገብ በቡራዩና በአካባቢው ነዋሪዎች ላይ ጥቃት ተፈጽሞ ቁጥራቸው እስካሁንም በትክክል የማይታወቅ ሰዎች ከሞቱ በኋላ የሆነው ግን ከወትሮ አካሄድ ያፈነገጠ ነው። የጥቃት ሞቱ፣ የድረሱልን፣ መፈናቀሉ ዜና በመደበኛዎቹ መገናኛ ብዙሀን ከመነገሩ አስቀድሞ ተከታታይ መረጃዎች ይወጡባቸው በነበሩ በማኅበራዊ መገናኛ ዘዴዎች አይሎ ይታይ የነበረው ቁጣ፣ የመጠቃት ስሜትና ስሜታዊነት ነበር። ጥቃቱን ለመቆጣጠር ዳተኝነት አሳይቷል በሚል በመጀመሪያ ብዙዎች የኮነኑት መንግስትን ነው። የአዲስ አበባ ዩኒቨርሲቲው መምህር ዶክተር በድሉ ዋቅጅራ ጉዳዩ ብዙዎች ዘንድ በደረሰበት እሁድ ዕለት በፌስቡክ ገጻቸው ባስነበቡት ጽሑፍ መንግስት እንደ ሀገር ሽማግሌ መምከር ሳይሆን ህግ ማስከበር አለበት ብለዋል። እየሆነ ያለው በፍጹም ከሰብአዊነት ውጭ ነው። ሰው እንኳን በወገኑ ላይ እንዲህ ያለውን ዘግናኝ ግፋ አይሰራም። ጅጅጋ፣ አዋሳ፣ ሻሸመኔ፣ ቡራዩ፣ አሸዋ ሜዳ ግድያን፣ ዝርፊያን፣ የእናቶችንና እህቶችን መደፈር የዕለት ተዕለት መዝገበ ቃላችን አካል እየሆነ እየለመድነው ነው። ያስፈራል። ህግ የሚያስፈልገው ደካሞችን ከጉልበተኞች ሰላማዊ ዜጎችን ከግፈኞች ለመጠበቅ ነው። መንግስት የሚያስፈልገው ደግሞ ህግን ለማስፈጸም ነው። በየሰው ውስጥ ያለው የአውሬነት ባህሪ በመንግስት የህግ ልጓም ከግልቢያው መገታት አለበት። መፈክርና ምክር ለሰለጠነ ሰው ነው። በእያንዳንዱ የዜጎች ጥቃት ተጠያቂዎችንና የተሰጠውን ፍትሐዊ ፍርድ መንግስት ለህዝቡ እስካልገለጸ ድረስ በየጥቃቱ ማግስት የሚሰጠን ትርጉም የለሽ መግለጫ የግፉ አካል እስኪ መስል ድረስ እየተደጋገመ ነው። በኢትዮጵያ በተደጋጋሚ እየታዩ ላሉ መሰል ጥቃቶች መንግስት እየሰጠ ያለው ምላሽ ካላስ ደሰታቸው መካከል በፌስቡክ ሸንቋጭ ጽሁፎቿ የምትታወቀው ህይወት ምሻው ትገኝበታለች። የአዲስ አበባ ከፍተኛ ባለሥልጣናት ከቡራዩና አካባቢው ጥቃቱን ሸሽተው ወደ አዲስ አበባ በመምጣት በትምህርት ቤቶች ውስጥ የተጠለሉ ነዋሪዎችን መጎብኘታቸውን ተመልክታ ምን ጉድ ነው ስትል መገረሟን ገልጻለች። የመንግስት ዋና ስራ ዜጎቹን መጠበቅ እንጂ ከሞት የተረፉትን መጎብኘት ነው እንዴ ስትል የጠየቀችው ህይወት የመንግስት ያለህ ብላለች። ኦርቾ አራ የተሰኙ የፌስቡክ ተጠቃሚም የመንግስትን ህልውና ጠይቀዋል። ህዝብ መንግስትን የሚመሰረትበት ወይም የሚፈልግበት የመጀመሪያው ምክንያት በህይወት የመኖር ተፈጥሯዊ መብቱን እንዲያስከብርለት ነው። ሲቀጥልም ንብረት የማፍራትና የመያዝ መብቱ እንዲከበርለት ይፈልጋል። ይህን ማድረግ የማይችል መንግስት እንደሌለ ይቆጠራል። በዚህ ወቅት በተለያየ የሀገራችን ክፍል የሚታየውን ህገወጥነትና የደቦ ጥቃት መንግስት ቅድሚያ ሰጥቶ ሊሰራበት የሚገባው ጉዳይ ነው። ቆፍጠን ያለ አስተዳደራዊ እንዲሁም የፍትህና የጸጥታ እርምጃዎች መውሰድ አለበት። ቅድሚያ መሰጠት ላለበት ቅድሚያ መስጠት የግድ ይላል ብለዋል። ሲሳይ መንግስቴ የተባሉ የፌስቡክ ተጠቃሚ የቡራዩ ነገር በእጅጉ ያስተዛዝባል በሚል ርዕስ ባጋሩት አስተያየታቸው መንግስትንና የጸጥታ ኃይሎችን ወቅሰዋል። ዜጎች በወሮበሎች በግልጽ ሲገደሉና ንብረታቸው ተዘርፎና ተቃጥለው ሲፈናቀሉ የፌዴራል ፖሊስም ሆነ የኦሮሚያ ክልል ፖሊስ ኮሚሽን የማንን ጎፈሬ ሲያበጥሩ ነበር ሲሉ ጠይቀዋል። የደህንነቱ መስሪያ ቤትና ሌሎች የጸጥታ አካላት ሰዎችስ ለምንድነው የቅድመ ጥንቃቄ እርምጃ ያልወሰዱትና ድርጊቱ መፈጸም ሲጀምርም ጉዳቱን ለመቀነስ የሚያስችል ስራ ፈጥነው በቦታው በመድረስ ጭምር ማከናወን ያልቻሉት ሲሉ በሁኔታው ግራ መጋባታቸውን ገልጸዋል። መንግስት ላይ የበረታ የመሰለው ትችት ድርጊቱን ፈጽመዋል በሚል ጣት ወደ ተቀሰረባቸው የኦሮሞ ወጣቶች ቄሮዎች የዞረው ወዲያውኑ ነበር። በዚህ ስሜት ውስጥ ተሁኖ በማህበራዊ መገናኛ ብዙሃን ይባል ይጻፍ የነበረው እስካሁንም ያላባራ ንትርክ፣ ስድድብ፣ ብሽሽቅ፣ አትንኩኝ ባይነትና ዛቻን አስከትሏል። በኢትዮጵያውያን የማህበራዊ መገናኛ ብዙሃን ተጠቃሚዎች ዘንድ ጎራ ለይቶ መወዛገብ የተለመደ ቢሆንም በዚህ ሳምንት የነበረው ግን መረር ብሎ ተስተውሏል። የኔ እውነት ብቻ ነው ትክክል የሚሉት ወገኖች አገኘ ነው በሚሉት መረጃዎች ላይ ተመስርተው የሚወረውሯቸው አስተያየቶች ነገሮችን ይበልጥ ሲያጋግሉ ታይቷል። የመንግሥትና የክልል ባለስልጣናት ድርጊቱ ብሔርንም ሆነ የወጣቶችን ስብስብ አይወክልም በሚል ሊሰጧቸው የነበሩ መግለጫዎች በማኅበራዊ ድረገጾች ሲያጠያይቁ ነበር። እንዲህ አይነት አገላለጾችን ከተቹት ውስጥ ግዛው ለገሰ አንዱ ናቸው። ሰኞ ዕለት በፌስቡክ ገጻቸው ካወጡት ጽሑፍ ተከታዩን ቀንጭበናል። ሻሸመኔ ላይ የሰው ልጅ ዘቅዝቀን የሰቀል ነው እኛ ነን። ጅጅጋ ላይ ኢትዮጵያዊ ከነነፍሱ ያቃጠል ነው እኛው ነን። ቡሬ ላይ ጨፍጭፈን የገደል ነው እኛ ነን። ቡራዩ ላይ በቀውጢ ሁኔታ ውስጥ ሴት ለመድፈር የተንደረደርን እኛ ኢትዮጵያውያን ነን። በጥቂቶች ማሳበቡን ትተን ያለንበትን የዘቀጠ የስልጣኔ ደረጃ እንመን። የተደረገው ሁሉ በይፋ በታማኝ ሚዲያ ይዘርዘር ይዘርዘርና ሁላችንም የተደረገውን እንደ ዜጋ እናውግዝ ያኔ ብቻ ነው ዛሬ የሆነውን ነገ የማንደግመው ገዳይም ሟችም እኛው ነን ይሄ ነው የስልጣኔ ደረጃችን ኢቲቪ ላይ ገደሉ አረዱ ሚስትን ከባል ነጥለው ደፈሩ ሲባል መስማት አስደንጋጭ ነው ማን ናቸው የብሔር ግጭት ለማስነሳት በደንብ የተደራጁ ናቸው የሚለውም አይገባኝም ከመንግስት በላይ አደረጃጀት ካላቸው መንግስት የለም ማለት ነው። ቄሮን አይወክሉም ካልን ቄሮም ቢሆን የረባ አደረጃጀት የለውም ማለት ነው። በአንድ በኩል ብዙዎች በቄሮ ቢያሳብቡ ይፈረድባቸዋል። ከቄሮ በላይ ስልትና ስትራቴጂ ያለው ቡድን ካለ ህዝብ በቄሮ እምነት ቢያጣ ይገርማል። ለዚህ ሁሉ መፍትሄው እከሌ እየተባሉ በስም እየተጠቀሱ ለፍርድ ሲቀርቡ ብቻ ነው። በሻሸመኔ ክስተት የተቀጣ ሰው አለ። በቡራዩ ለሆነው ግለሰቦች ተጠያቂ ለማድረግና አሳልፎ ለመስጠት ቄሮ ምን ሚና እየተጫወተ ነው? ታዲያ ህዝቡ መንግስትንም ሆነ ቄሮን እንዴት ይመን? በመንግስትም ሆነ በቄሮ ጥረትና የለውጥ ስኬት የኮራን ብዙዎች ነን። ታዲያ ኩራታችንን እንዴት እናስቀጥል? እናም መንግስት በሁለት እግሩ ይቁም፣ እኛም እንደ ህዝብ ለመሰልጠን እንጣር። ቅራኔዎችን በሰለጠነ አካሄድ ለመፍታት ሩቅ መሄድ እንደማያስፈልግ የጋሞ ሽማግሌዎችና አባቶች ባለፈው ሰኞ በአርባ ምንጭ ከተማ ያደረጉት በምሳሌነት ደጋግሞ ሲወደስ ሰንብቷል። በቡራዩና አካባቢው በአብዛኛው ጥቃት የደረሰባቸው የጋሞ ተወላጆች በመሆናቸው የከተማይቱ ነዋሪዎች ሀዘናቸውን ለመግለጽና ድርጊቱን ለመቃወም በዕለቱ ሰላማዊ ሰልፍ ወጥተው ነበር። በጥቃቱ የተቆጡ የከተማይቱ ወጣቶች በአካባቢያቸው የተመለከቱትን የኦሮሚያ ኢንተርናሽናል ባንክ እና የኦሮሚያ ሕብረት ስራ ባንክን ለማጥቃት ሲሞክሩ የተመለከቱ የጋሞ ሽማግሌዎችና አባቶች ጣልቃ ይገባሉ። በጋሞ ባህል መሰረት እርጥብ ሳር በእጃቸው ጨብጠው ከወጣቶቹ ፊት በመንበርከክ የንብረት ውድመት እንዳይደርስ ተከላከሉ። በፎቶና ቪዲዮ የተደገፈውን የሽማግሌዎቹን ተማጽኖ ብዙዎች ተቀባብለውታል። በርካቶች በተመለከቱት ነገር ስሜታቸው እንደተነካ ገልጸዋል። ፎቶዎቹ እንዳስለቀሷቸው የጻፉም ነበሩ። ታደለች አበበ የተባሉ የፌስቡክ ተጠቃሚ ብዙ የምንማርበት ኢትዮጵያዊነት የሀገር ሽማግሌነትን በተግባር ያየንበት በማለት ሲያሞካሹት፣ ዘሪውን ገመቹ ደግሞ የጋሞ ሽማግሌዎችን የሀገር ዋልታ የሆኑ አባቶች ሲል አድንቋቸዋል። ቤቲ አብርሃም በትዊተር ይሄ ነው የሽማግሌ ወግ ተዉ አብረንን ኑር ነው የትልቅ ሰው ወግ ስትል ጽፋለች። አዲስ ቸኮል በፌስቡክ ገጹ የሀገር ሽማግሌ፣ የሃይማኖት አባት፣ አባገዳ፣ ኡጋዝ የመንግሥት ቅኝትን እየተከተሉ በሚንቀሳቀሱበትና በግጭት አፈታት የነበራቸውን ወሳኝ ታሪካዊ ሚና ወደ ዜሮ ባወረዱበት ዘመን ጋሞ ውስጥ ግን ሽማግሌዎች እንደ ባህላቸው ወጣቶችን ከጥፋት ጎዳና እየመለሷቸው ነው ብሏል። ያዕቆብ በቀለ በተለይ ተማርን የምንል እነዚህ ሰዎች ያደረጉትን አይተን መለወጥ ካልቻልን አገር አደጋ ላይ ትወድቃለች። ክብር አርቀው አይተው እርምጃቸውን ለሚያስተካክሉ አገር ወዳድ ሰዎች ሲሉ በዚያው በፌስቡክ ምስጋናቸውን አጋርተዋል። ፌስቡክን በመሰሉ ማህበራዊ ድረገጾች በቀልን ከሚያስቀሩ ይህን መሰል እሴቶችና እሳቤዎች ይልቅ የጥላቻ መልእክቶች በርክተዋል ያሉ ስጋታቸውን ሲያስደምጡ ቆይተዋል። በአዲስ አበባ በማህበራዊ መገናኛ ብዙሀን አማካኝነት በተጠራ ተቃውሞ አምስት ሰዎች ከተገደሉ በኋላ የተንቀሳቃሽ ስልክ የኢንተርኔት አገልግሎት መቋረጡን እንደ ፎይታ የወሰዱትም ነበሩ። የኢንተርኔት አገልግሎቱ ከአንድ ቀን በኋላ ሲለቀቅ ባዩት ነገር ከተከፉት ውስጥ ዘውድ አለም ታደሰ አንዱ ነው። ፌስቡክ ላይ ለፍትህ የሚጮው ብዙ ነው። በኃላፊነት ስሜት የሚጮው ግን ጥቂት ነው። ፌስቡክ የቅዠት ዓለም ነው። የሰውን መንፈስ ያሸብራል። ነገሮች የሚጋነኑበት መጠን ልክ የለውም። ኃላፊነት የሚሰማው ሰው የለም። መንግስት እንደ መንግስት፣ ህዝብ እንደ ህዝብ፣ ግለሰብም እንደ ግለሰብ ኃላፊነት እንዳለበት የገባው ሰው ጥቂት ነው። እቺን ሁለት ቀን ሰላም ነበርኩ። በዋይፋይ ፌስቡክ መጠቀም ብችልም አልፈለግኩም ነበር። ከፋንታዚው ዓለም ወደ ምድር ወርጄ አገሬን በራሴ አይን ተመለከትኳት ከጥቂት ድንጋጤ ከፈጠራቸው መዋከቦች ውጪ ሁሉም ሰላም ነው ሀገሬ ከሞላ ጎደል ሰላም መሆኗን አይቼ ትንሽ እረፍት ብጤ ይሰማኝ ሲጀምር ቴሌ ኢንተርኔቱን ለቅቀው ፌስቡክ ሎግኢን ብዬ አምስት ደቂቃ ሳልቆይ ከሁለት ቀን በፊት የነበረው መጥፎ ስሜት ተመለሰ ሰው ተግቶ ይሳደባል ይጠላላል ይራገማል በብሔር ተቧድኖ ጥላቻን ይዘራል ጠዋት በፌስቡክ ስሳደበው የዋለው ልጅ ከሰዓት በደም ፍላት የአንዱን ብሔር ሰው ብገለው፣ ያው ተሳዳቢው መልሶ ድርጊቱን ሊያወግስ ይመጣል። ሁላችንም ከአፋችን ስለምትወጣው እያንዳንዷን ቃል ጥንቃቄ የምናደርግበት ሰዓት ነው። ኢትዮጵያ በእኛ ዘመን አልተጀመረችም፣ በእኛም ዘመን አታበቃም። ሀገራችን ከዚህ የባሱ እልፍ ችግሮችን አልፋ ነው ዛሬ እዚህ የደረሰችው። የኢትዮጵያ እጣፋንታ በእጁ ያለች የመሰለችው ሰው ካለ እሱ ሰነፍ ነው። ህዝብን ከህዝብ ማጫረስ ማገዳደል ማጣላት ይቻል ይሆናል ህዝብን ለዘመናት አብሮት ከኖረው ከተጋባው ከተዋለደው ህዝብ መነጠል ግን ፈጽሞ እንደማይቻል ለማሳየት ከሰሞኑ የኤርትራ ጉዳይ በላይ ምሳሌ ይኖረን ይሆን የዕለቱን የማህበራዊ መገናኛ ዘዴዎች ቅኝት የምናጠቃልለው የኦሮሞ ፖለቲካ አራማጁ ወይም አክቲቪስቱ ገረሱ ቱፋ ትላንት ምሽት በፌስቡክ ባሰፈረው መልዕክት ይሆናል ብዙ አስቸጋሪ ሁኔታዎችን አልፈናል አሁን ያለንበትንም ሁኔታ እናልፋለን ልክ አሁን ያለንበት አርማጌዶን ወይም የፍጻሜው ጦርነት አድርጎ ከዚህ በኋላ በምንም ነገር ላይ አብረን የማንሰራና በጋራ የማንኖር ይመስል የምንጠቀማቸው ቃላቶች ዘላቂ ቁስል የሚያኖሩ ሆነዋል። ይህ የመጨረሻ ችግራችን አይደለም። ይህ ሁሉ አልፎ ሁሉንም ነገሮች በተረጋጋ መንፈስ የምናይበትና በሁሉም በኩል ያሉ ስህተቶችን የምናርምበት እድል ይመጣል። ስለዚህ ሁላችንም ልክ የመጨረሻው ጦርነት እንደሚዋጉ ጠላቶች የመጨረሻውን አስቀያሚ ቃላት መለዋወጣችን ከመቋሰል ውጪ ምንም ጥቅም የለውም። ነገም እንዳለ መርሳት የለብንም። እነዚህ ነገሮች አልፈው አብረን እየሰራን አብረን መኖሩን እንቀጥላለን። ያኔ አሁን የተቋሰልነውን ለማከም ተጨማሪ ጉልበትና ጥረት ራሳችን ላይ ከመጨመር ውጪ የሰሞኑ ነገራችን ትርፉ ማህበረሰባዊ በሽታ ነው። የዕለቱ መሰናዷችን የስካሁኑ ነበር። አጠናቅሬ ያቀረብኩላችሁ ተስፋ ልሞልደየስ ነኝ። መልካም ጊዜ